ዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ያገኙናላችሁ። ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤንስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዝግጅት እንለፍ። በአዲግራት ዩኒቨርሲቲ ተማሪዎች የነበሩ እና በሰሜኑ የኢትዮጵያ ክፍል በተከሰተው የጸጥታ ችግር ምክንያት በመቀሌ ዩኒቨርሲቲ አሪድ ግቢ ትምህርታቸውን እንዲያጠናቅቁ የተደረጉ ሁለት ሺህ የሚጠጉ ተማሪዎች በተለያየ አውቶቡስ ወደ አዲስ አበባና ወደ ተለያዩ ከተሞች ወደሚገኙ ቤተሰቦቻቸው እንዲመለሱ በማድረግ ሂደት ውስጥ ሐሙስ እለት በአንድ መኪና ላይ ታጣቂዎች ባደረሱት ጥቃት ሁለት ሴትና አራት ወንድ በአጠቃላይ ስድስት ተማሪዎች የመኪናው ረዳ ማጽዳት ና ሁለት የፌዴራል ፖሊስ አባላት መገደላቸውን የአሜሪካ ድምጽ ያነጋገራቸው ከጥቃቱ መትረፋቸውን የሚናገሩ ተማሪዎች ገልጸዋል። በሌላ በኩል በመቀሌ ዩኒቨርሲቲ የተማሪዎች ፕሬዝዳንት ና የአገር አቀፍ ተማሪዎች ህብረት ምክትል ፕሬዝዳንት አብርሃላይ አረፈ አይኔ ጥቃቱ በደረሰ እለት ከተማሪዎቹ የስልክ ጥሪ ሲደርሳቸው ለሳይንስ ና ቴክኖሎጂ ሚኒስተር ና ለሚመለከታቸው ኃላፊዎች ማሳወቃቸውን ገልጾ በዛ መሰረት ተጨማሪ ድጋፍ እንደተደረገላቸው ተናግሯል። በሌላ በኩል ከስድስቱ ሟ ተማሪዎች የአንዱ ወንድም ተማሪዎቹ የተገደሉበት አውቶቡስ በመቃጠሉ ምክንያት አስክሬን ማግኘት እንዳልቻሉ ና እንዲሁ መርዶን እንደተነገራቸው ገልጸዋል። ተማሪዎቹ የአርሶ አደር ልብስ ና የትግራይ ሚሊሻያ የለበሱ ታጣቂዎች ጥቃቱን እንደሰነዘሩባቸው ገልጸዋል። በዚህ ጉዳይ ላይ ከህወሓትም ሆነ ከፌዴራል መንግስት ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በተደጋጋሚ በመደወል መረጃ ለማግኘት ያደረግ ነው ጥረት አልተሳካም። በሌላ በኩል ተማሪዎቹ ጥቃት ደርሶባቸው በሆስፒታል ሕክምና እንዳገኙ ከሆስፒታል ያገኘነው መረጃ ያስረዳል። የተማሪዎቹ ቃለ ምልልስ ተካቶበት የተሰናዳው ዘገባ ቀጥሎ ይቀርባል። የአሜሪካ ድምጽ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ ሶስት የዩኒቨርሲቲው ተማሪዎች እንደ ተናገሩት ከዚህ ጥቃት ከተረፉት ሰላሳ አምስት ተማሪዎች መካከል ሰባቱን ቤተሰቦቻቸው እንደ ወሰዷቸው፣ ስምንቱ ጥቁር አንበሳ ሆስፒታል ተወስደው ክትትል እየተደረገላቸው እንደሆነና ሀያዎቹ ተማሪዎች ደግሞ በአዲስ አበባ አንድ ሆቴል ውስጥ ተቀምጠው ወደ የቤተሰቦቻቸው ለመሄድ እርዳታን እየጠበቁ እንደሚገኙ ይናገራሉ። የካቲት ስድስት ተመርቀው ጊዜያዊ የትምህርት ማስረጃ ሀገራቸው እስኪሰጣቸው በመጠባበቅ እስከ የካቲት አስር እዚያው ዩኒቨርሲቲ ውስጥ እንደቆዩ አንድ ስሙ እንዲገለጽ ያልፈለገ ተማሪ የካቲት አስራ አንድ ሁለት ሺ አስራ ሶስት አመተ ምህረት ስለ ደረሰው ሁኔታ ሲናገር የአዲግራት የአክሱም ና መቀለ ዩኒቨርሲቲ ተማሪዎች በአንድ ላይ እየተማሩ ስለ ነበር ትምህርታቸውን የጨረሱ የአዲግራት ተማሪዎች ቶሎ እንዲወጡ እንደ ተነገራቸው ይገልጻል። ከዚያም ወደ አዲስ አበባ መንገድ ያስጀመራቸውን ሁኔታ ያስረዳል። መቀለ ዩኒቨርስቲ መውጣት አለባችሁ የሚል ነገር አመጣና በቀን አስር ትኬት ቆረጥን ማለት ነው። ወደ አዲስ አበባ ለመምጣት ትኬት ቆርተን ጠዋት ነው የተነሳነው እና ያው በምን እንደሆነ እናቅም። ሁለት መኪና ውስጥ ሁለት ፌዴራል ፖሊሶች ነበሩ። እኛት እንገባ ማለት ነ ሰላም ነው ብለን ነው እንደዚ አይነት ነገር እየተመናል ብለን አላሰርንም። ጉዞ ጀመርም ማለት ነው ወደ አዲስ አበባ አዲ መስኖ የምትባል አካባቢ ላይ ስንደርስ ነው ሁለት መሳሪያ ሰዎች ከፍለፊታችን መንገዱ ተዘግቷል ሲያስቆሙ ተመለከት ነው ማለት ነው። መኪናው ወዲያው በፍጥረት ነው እና ፌዴራሎች ወጥተው ተኩስ እርስ በርስ የተጀመረው ማለት ነው እና አንዱ ፌዴራሉና አንዱ ፍለፊት የነበረ ሰውዬ ያው እርስ በርስ ሊመጣቱ ችለዋል። ከዚያም ከተራራው ላይ በተለያየ አቅጣጫ ወደ መኪናው መተኮስ ተጀመረ ይላል ይኸው ተማሪ እና ግን ብዙ ናቸው ለካ ተራራም ላይ በጣም ብዙ ሚኒሻዎች ነበሩ እና ቀጥታ ወደ መኪናውን ወደ ወደ ነው ይመጡ። በሶስት አቅጣጫ ስለሆነ በጣም ተኩሱ ሲበረታ ሹፌሩ እንደምን ብሎ መኪናውን ወደ አንድ ጠርዛ ይዞ ገለበጠው ማለት ነው። እና በአጋጣሚ ያው ስናይ መኪናው ወድቋል፣ ረዳቱ ተመትቷል፣ ሹፌሩም በቃ ብቻ ያልሆነ ነገር ይታይ ነበር። እዚያ ቦታ ላይ አርባ አንድ ተማሪዎች ነበርን። ያው እንደ አጋጣሚ ነው ስድስት ተማሪ ሲመጣ በጥይት ያው ህይወቱ አለፈ ማለት ነው። እና ሁለት ፌዴራሉ ፖሊሶችም እነሱም ያው ሞተዋል። አንድ ረዳቱም ያው የለም እና ሰባት ተማሪ ምናምን በጣም ከባድ አስቀስቲ ነው። መሳሪያውን ላልወጣላቸውም ከባድ ጉዳት ነው። ነገ ተብለን አሁን ቁጭ ብለን የጠበቅን የለ ነው ማለት ነው። ሁለቱ በጣም የተጎዱትን እዛው ቤተሰቦቻቸው እዛው እኛ እናሳክማለን ብሎ ወስደዋቸዋል። አሁን የቀረ ነው ሀያ ስምንት ምናምን ተማሪ እዚ አብሮናለ ማለት ነው። ተኩሱን ከፊት ለፊት የከፈቱት ሚሊሻዎች ማን እንደሆኑ ለማወቅ ችላቸዋል። ማን እንደሆኑ ያው ማወቅ አይከብድም ነበረ ማለት ያው ልብሳቸውም እኛ እኔ ከዚህ በፊት በነገራችን ላይ መጀመሪያ እንደዚህ አይነት ነገር ትግራይ ክልል ሲጀመር ማለት ነው እኔም የኤርትራ ከተሰደዱ ተማሪዎች አንዱ ነበርኩ የሚለብሱትን ምናምን ነገር አቅናቅ ነበር ና ያው ሚኒሻዎች ናቸው እዛ ቦታ ላይ የነበሩት ማለት ነው ስ የትግራይ ሚሊሻ ልብስ የለበሱ ማለት ይህ አብዛኛውን ጊዜ ሚኒሻዎች የሚለብሱት ልብስ ና አድግማሾቹ ያው ላይክ እንደ ገበሬ ነው የለበሱት የምን ሚሊሻ የትግራይ ክልል ሚኒሻ ሁላችንም እንደዛ ከተደረግን በኋላ ሁላችንም ተሰብስበን ወደ ተራራው ጫፍ ይዞ ወጥቶ ነበረ። ማን ይዟቸው ወጣው? በታጣቂዎቹ። እሺ ከዛ ነው ተራራው ጫፍ ወስደው ፈትሸው፣ ከዛ ነው ን በመኪና ጭኖ ላቁም ማለት ነው ነ ፌዴራሎቹ ያልባ ወዳሉበት ቦታ ማለት ነው። ተራራው ጫፍ ላይ ምን አያችሁ? ተራራው ጫፍ ላይ ሰፈር ነው። አንድ ሰፈር ናት። እዛ አካባቢ ብዙ ቤቶች አሉ እዛ አካባቢ ማለት ነው። እና የሆነ ስብሰባ ምናምን ያደርጉበት ቦታ ይመስለኛል። ብዛት አላቸው ብዛት አላቸው። አርባ ይሉ። ሌላዋ እንዲሁ በተመሳሳይ ስሟ እንዳይጠቀስ የጠየቀች ተማሪ አውቶቡስ ውስጥ ፊት ለፊት በኩል ተቀምጣ እንደነበር ትናገራለች። በዚህ ጥቃትም ቤቲ የተባለች ጓደኛዋ ከአጠገቧ ህይወቷ ማለፉን ገልጻልናለች። ከፊት ሶስተኛ ደረጃ ነበር። ሁለት ሰዎች ከፊት ነበሩ። ምን ልበልሽ ብቻ በጣም ያስደነግጣል። በአንድ ጊዜ ነው ሁሉ ነገር በቃ ፍርስርስ ያለው እነዛም ከፊት ወርዶ እንትን ሲሉ

እና ከኋላ የነበሩ ሰዎች ይመዋቸው አለ ባይ። ሌላው ሶስተኛው ተማሪ ከመቀለ ዩኒቨርሲቲ ግቢ ከወጡ በኋላ ያጋጠማቸውን በስፋት ይተርካል። ጉዞ ጀመር ነው ከመቀለ አንድ ሰዓት ተኩል እንደተጓዝን ዋኒ ምትባል ገጠር ነገር አለች ከዋኒ ትንሽ ወረድ አንድ አርባ ኪሎ ሜትር ከዋኒ ሰላሳ ኪሎ ሜትር፣ አርባ ኪሎ ሜትር ርቀት ላይ አዲ መስ ምትባል በጣም ገጠር በረሃነች ገደር ና ተራራ ቦታ ወደማይጨውና አላማታ መገንጠያ እሱ ላይ ከርቭ ላይ ስንታጠፍ ሁለት የታጠቁ ሀይሎች ድንጋ መንገዱን ዘብተው ጠበቁ። ከርቭ ተኖር አላየም ናቸው እጥፍ እንዳለው ድንጋ ተደድሮ ቅይት ዘቅነው አስቆሙን። መኪናውን ባስቆሙበት ሰዓት ሁለት ፌዴራሎች ለመንኛ ጋር እንደገቡ የምናውቀው ነገር ለማ አጅበውን ይሁን ከበቀሌ ወደ አዲስ አበባ እየሄዱ ይሁን የምናውቀው ነገር የለም። ሁለት ፌዴራሎች አብረውናሉ። መኪና ውስጥ አርባ አራት ተማሪ መያዘው ሁለቱ ፌዴራሎችም አብረውናሉ ሲያስቆሙ ሁለቱ ፌዴራሎቹ የወጡና ተኩስ ይጀመራል። እዛው ፌዴራሎቹ እና እነዛ ሁለቱ ከየት መጣም ማይባል ተራራ ላይ ተኩሱ ጀመረ። በጣም ብዙ ናቸው። በቤት በኩል እንደሚታኮስብን አናውቅም። ሁላችንም ተማሪዎች መኪና ውስጥ ነን። እናለ መኪናው ተደበደበ። ሁለቱ ፌዴራል እዛው ሞቱ። ከዛ በኋላ ሙሉ መኪናውን ደበደቡት። ከነ አንዱ ተጎተ ሙተዋል። ከነሱ አንድ ሞተ። ሁለቱ ፌዴራል እዛው ሞቱ። ከዛ በኋላ መኪናው መደብደብ ጀመሩ። አናባሩም በጣም መኪናው ተደበደረ ምረደቁን ታመቱ ውርኮን ሹፌሩን እንደምን መጡ አስፓልት ላይ ካልሆነ እነሱ ከተራራፊ መቱ ስለ ነበር ቀጥታ መስተዋት እንዳለ ጨርሰው። ተማሪው የተመታው ተመታ፣ የሞተው እዛው ሞተ። ሁላችንም ተማሪዎች ደም በደሙነ ሹፌሩን እንደምን የሚመጣና ተመልሶ መኪናው ሊጠቀልና ወደ ተራራው ገለበጠው። መኪናው ተራራ ላይ ሆነ ስለነበር ሲተኩስ ነበረው ወደ ተራራው ሲገለብጠው ያው ትንሽ ተኩሱ ትንሽ በረዳል። ለአንድ ማስር ደቂቃ ቢሆን በረዳል። ከዚያ አልበቃቸውም ብሎ ከተራራው ወርዳው አስፓልት ላይ መተኮስ ጀመሩ። ሁሉም ተማሪ ተማሪ ነን ተማሪ ነን ተማሪ ነን በማለት በጩኸት እንደዛ በምናሰማበት ሰዓት ሰሙን ተው በቃ ውረዱ ረዳሉ፣ በትግረኛ ወረድን። የሞቱትም እዛ ክስተናቸው ወረድን የቆሰ ቀላል እንዲገማቸው ይወጣል። የት ይዘውን እንደሆነ አናውቅም። ብቻ ተራራ ከዛ መኪናውን እዛው ትተን ወደ ተራራ ይዘውን ይሉ። እቃችን፣ ዶኩመንታችን፣ ላፕቶፕ እና ሁሉንም ነገር እዛው መኪና ላይ ትተን እጃችንን ኖር ላያርገን ወደ ተራራ ይዘውን ይሉ። አንድ ሰዓት ነው አርባ ደቂቃ ስልሳ ደቂቃ በቃ አንድ ሰዓት የሚሆን ወደ ተራራ ጉዞ ይዘውን ይሉ። ከዛ በኋላ እዛ አስቀምጠው የሆነ ወደ ውስጥ ጀመሩ፣ ፍተሻ ጀመሩ። ትማሚነታችንን ለማወቅ ማንነታችንን አጣርተው ተማሪ መሆናችንን መሆናችን ሲያውቁ ሹፌሩን እንዳድንጋት ያውታ ሰሉታ ወደ ዘጠኝ ተማሪዎች እነሱ ደም እየፈሰሰባቸው ነው። እርዳታም የለም። ተራራ ላይ ነው። ምንም ነገር የለም። በዛ በጣም በቃ ተማሪው ያለቅሳል። በጣም ለቅሶ ነበር በዛ ሰዓት። ትላልቆቹ ምንሻ የታጠቁ ነበሩ። እነሱ በጣም አዘኑ። ወጣቱ በጣም ኃይል ላይ ነበር። ተቆጡ ነበር። ከዚያ አቅራቢያ ወዳለች ከተማ እንደሄዱ መደረጉንም ይናገራል። የቆሰሩትን ይዘን በሁለት ወጣቶች ተላክን ወደ ከተማ ከተማ እንደሄድም የሆናች ሱዚ ነበር በዛ ቀን ሰላሳቸው ስላለፈው ተማሪዎች ረዳቱና የፌዴራል ፖሊሶቹ አስክሬን ሁኔታ ምንም እንደ የተናገሩ ሲሆን ከእነዚህ ተማሪዎች አንዱ ጋሻው ዳኛ የተባለው የአካውንቲንግ ተመራቂ ተማሪ እህት ስመኝ ዳኘው ደቡብ ክልል ጭኮ በተባለች ከተማ ነዋሪ ስትሆን ከመርዶ በስተቀር ያዩት ነገር እንደሌለ ትናገራለች። መንገድ ላይ ሆኖ ታግዷል። ግማሹ ሞታል፣ ግማሹ ቆስሎ ነው ከመቱ ትላንት ምሽት ከአዲስ አበባ ተመልሶ መርዶ ለቤተሰቦቹ ያረዳው አንተነህ ዳኝ የተባለው የሟች ወንድም ከጥቃቱ የተረፉትን ተማሪዎች አዲስ አበባ አግኝቶ የወንድሙን መሞት ከመስማቱ ውጪ አስክሬን እንዳላገኘ ገልጿል። ወሬ በአካል ምንም ነገር አልተገኘም። እዛ እንግዲህ እስከ ቦታው ድረስ ባንሄድም ከዚያ የተረፉ ልጆች አዲስ አበባ ላይ ሆቴል ተይዞላቸው እንደነበሩ ያው የዚህ የአካባቢ ልጆች አሉ። ሌላ ተመራቂዎች እዛ የአክሱም ዩኒቨርሲቲ ተማሪዎች እና ከእነሱ ስልክ ምናምን ወስደን ሄድን አዲስ አበባ እና ያው መርዶ ነሆን የመጀመሪያ መረጃ ነበረ። ምክንያቱም ልጆች ራያ ላማጣና ቆቦ አካባቢ ማቃቸው ልጆች ነበሩ እና እነሱ ሆስፒታልም የሚሰሩ ስላሉ እነሱ መረጃ ሰጡ። ዩኒቨርስቲ ዩኒቨርሲቲ የተማሪዎች ፕሬዚዳንት እና የአገር አቀፍ የተማሪዎች ህብረት ምክትል ፕሬዝዳንት አብረሃ ለይ አረፈ አይኔ ጥቃቱ በደረሰ እለት ከተማሪዎቹ የስልክ ጥሪ ሲደርሰው ለሳይንስና ቴክኖሎጂ ሚኒስቴር እና ለሚመለከታቸው ኃላፊዎች ማሳወቁን ገልጿል። ጥቃቱን በተመለከተ በህወሓት በኩል ኃላፊነት ወስዶ ያወጣው መግለጫ የለም። ከፌዴራል መንግስቱም ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በመደወል መረጃ ለማግኘት ያደረግነው ጥረት አልተሳካም። ተማሪዎቹ ከአንድ ቀን ከመዳር በኋላ እንደተወሰዱበት የተናገሩት የቆቦ ሆስፒታል ስራ አስኪያጅ አቶ ካሳሁን አዲሱ አርብ እለት የካቲት አስራ ሁለት ምሽት ሰላሳ አምስት ተማሪዎች ሆስፒታል ደርሰው ጉዳት የደረሰባቸው አስራ ሁለቱ ህክምና እንደተደረገላቸው ለአሜሪካ ድምጽ ገልጸዋል። በጉዳዩ ላይ የትግራይ ክልል ጊዜያዊ አስተዳደር ምላሽ እንዲሰጠን ያደረግ ነው ሙከራ አልተሳካም። ነገር ግን ባለፈው ሳምንት ጊዜያዊ አስተዳደሩ ባወጣው መግለጫ ክልሉ እንዳይረጋጋ ለማድረግ የተበታተኑ የህወሓት ሀይሎች መኖራቸውን ጠቅሶ ህብረተሰቡ ከነዚህ ሀይሎች ራሱን እንዲያርቅ ምክረ ሐሳብ ለግሶ ነበር። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ